አዋጁ የኢህአዴግ መንግስት ወደ ፍጹም አምባገነንነት የተሸጋገረ መሆኑን የሚያሳይ ነው በማለት በዓለም አደባባዮች እየጮሁ ያሉ ጥቂቶች አይደሉም። በዚሁ በኢትዮጵያ ስር ታወጀው የአስቸኳይ ጊዜ አዋጅ ምንነትና አስፈላጊነት ለችግሮቹ መፍትሄ ለመፈለግ የሚያግዝ ስለመሆን አለመሆኑ አስተያየታቸውን እንዲያካፍሉን ዶቼ ቬሌ ከጋዜጠኛ ሬኔ ሌፎርት ጋር አጭር ቆይታ አድርጓል። ሬኔ ሌፎርት የኢትዮጵያን ጉዳይ በቅርብ የሚከታተሉና የሚጽፉ ሲሆኑ በቅርቡም ወደ ኢትዮጵያ ሄደው ሁኔታዎችን አይተዋል። በቅድሚያ የአዋጁን ይዘትና አንደምታዎቹን በሚመለከት ለቀረበላቸው ጥያቄ ሚስተር ሬኔ ከአስቸኳይ ጊዜ አዋጁ በፊትም ቢሆን ወታደሩና ፖሊሲው የኃይል እርምጃ እንዳይወስድ የሚያግደው ነገር እንዳልነበረ ገልጸው፣ አዋጁ ያንኑ የኃይል እርምጃውን የሚያስቀጥል እንጂ አዲስ ነገር እንዳልሆነ በመጥቀስ ይዘትና አንደምታውን አብራርተዋል። ይህ አዋጅ በማዕከላዊ መንግስትና በክልል መንግስታት መካከል ባለው የስልጣን ትግል አንጻር ማየት ያስፈልጋል። ስለዚህ አዋጁ የሚያሳየው በመጨረሻ ቢያንስ ለአሁኑ ማዕከላዊ መንግስቱ በክልሎቹ ላይ የበላይነትን ያገኘ መሆኑን ነው። ምክንያቱም በአስቸኳይ ጊዜ አዋጁ መሰረት ሁሉም ኃይሎች የክልሎችን የፖሊስ ኃይሎች ጨምሮ በአዲስ አበባው የእዝ መምሪያ ስር ናቸው። ለዚህ ነው የባዴንና የኦህዴድ ሁነኛ አባላት አዋጁን የተቃወሙት ብለዋል። ያም ሆኖ አዋጁ በመንግስት ላይ የተነሱትን ተቃውሞዎች ለማስቀረትና የተነሱትን የፖለቲካ ጥያቄዎችን ለመፍታት ምን ያህል ያግዛል? ይላሉ ሚስተር ሬኔ ለፎርት። ይህን ማንም የሚያውቅ የለም። ግን በአጠቃላይ የሚጠበቀው ቢያንስ በአጭር ጊዜ የአስቸኳይ ጊዜ አዋጁ ሰላም ለማምጣትና ሕግ ለማስከበር እንደሚያስችል ነው። ከዚህ አንጻር በበኩሌ ከማውቀው ከአዋጁ ወዲህ ሰላማዊ ሰልፎች አልተካሄዱም፣ አመፃዎች በርደዋል፣ በኦሮሚያ በጎንደርና ጎጃም በተቃዋሚዎችና በመንግስት መካከል ግጭቶች አልነበሩም ብለዋል ሚስር ኔ። ያክለውም አዋጁ የማሻሻያ ፕሮግራሞችንም እንደሚያካትት ጠቅሰው ይህ የማሻሻያ ፕሮግራም ግን መቼ እንደሚጀምር ምን ያህል ሰፊና ጥልቅ እንደሆነ የሚታወቅ ነገር እንደሌለ ገልጸዋል። መንግስት አድርገዋለሁ ስለሚለው ማሻሻያ እና የህዝቡንም ስነ ልቦና ከታዘቡት ሲገልጹም፣ ህዝቡ በአጠቃላይ መንግስት ከዚህ ቀውስ ለመውጣት የሚያስችል የማሻሻያ እርምጃ ይወስዳል የሚል እምነት ያለው አይመስልም። በእርግጠኝነት መናገር የሚቻለው ግን በአሁኑ ወቅት ኢህአዴግ ራሱን ብቸኛ የለውጥ ኃይል አድርጎ እንደሚወስድ ነው በማለት በህዝቡና በመንግስት መካከል ያለውን ሰፊ ልዩነት አውስተዋል። ሚስተር ሬኔን የምዕራቡ ዓለም ኢትዮጵያ እንዲህ ወዳለ ቀውስ ስትገባ ለምን ዝም አለም? ብያቸው ነበር። የምዕራቡ ዓለም ዝምታ የሚጠበቅ ነው። ምክንያቱም ምዕራቡ አሁን የተገነዘበው በኢትዮጵያ ላይ ምንም አይነት ስልጣን እንደሌለው ነው። ምክንያቱም በአንድ በኩል የተፈጠረውን ችግር አስወግዳለሁ የሚል በስልጣን ላይ ያለው ኃይል ከነድክመቶቹ አለ በሌላ በኩል አማራጭ ሆኖ ኢህአዴግን ሊተካ የሚችል የፖለቲካ ኃይል አልታየም፣ በማለት ምዕራባውያን የቻይናዎቹን ባላውቅም በእንደዚህ አይነት ውዥንብር ውስጥ ናቸው ያሉት በማለት ሁነኛና ተአማኒ የሆነ አማራጭ የፖለቲካ ኃይል አለመታየቱ ለዝምታው አስተዋጽኦ እንዳደረገ ገልጸዋል። ሚስትር ሬኔ በኢትዮጵያ በነበሩበት ወቅት በብሔረሰቦች መካከል ውጥረት መኖሩን የታዘቡ መሆኑን አውስተው ሆኖም ግን የኢህአዴግ ከፍተኛ አመራሮች አቶ አባይ ፀሐዬና ስዩም መስፍን እንዳሉት ስም ጠቅሰው ነው። በሮዋንዳ እንደታየው አንዱ ብሔር በሌላው ላይ ይነሳል የሚል እምነት ግን እንደሌላቸው በደብረ ብርሃን ከተማ ካነጋገሯቸው ሰዎችና ከታዘቡትም መረዳት እንደቻሉ ተናግረዋል። ሚስተር ሬኔ እንደ አንድ ኢትዮጵያን እንደሚያውቅና ሁኔታዎችን በቅርብ እንደሚከታተል ሰው ኢትዮጵያ ከገባችበት የፖለቲካ አጣብቅኝ እንድትወጣ ሁለት ነገሮችን መደረግ አለባቸው በማለት አስተያየታቸውን ሰጥተዋል። የመጀመሪያው ኢህአዴግ ለለውጥና የማሻሻያ ፕሮግራሞች ቁርጠኛ መሆን አለበት። ሁለተኛው ተቃዋሚውም ለመደራደርና ሰጥቶ ለመቀበል ዝግጁ መሆን አለበት። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ